ምግብ መድኃኒትና የብርድ ልብሶች የያዙ በአጀብ ተጓዥ የጭነት መኪናዎች ዛሬ ሰኞ ወደ ሶስት የሶሪያ ከተሞች አምርተዋል። በአፍቃሪ መንግስት ኃይሎችና በሽምቅ ተዋጊዎች ውጊያ በተጠመዱት ከተሞች ህዝቡ ለከባድ ችጋር ተጋልጧል። እርዳታዎቹ ሊባኖስ ድንበር አጠገብ ወዳለችው ማዳያ ከተማና ቱርክ ወሰን ላይ በሚገኘው ኢድሊብ ክፍለ ሀገር ወዳሉት ፉዋና ካፍራያ ወደተባሉት ከተሞች ይደርሳሉ ተብሎ ነው የሚጠበቀው። የእርዳታውን ጥረት በጋራ የሚያካሂዱት ዓለም አቀፍ ቀይ መስቀል፣ የሶሪያ ቀይ ጨረቃና የተባበሩት መንግስታት ድርጅት መሆናቸው ተዘግቧል። የሶሪያ መንግስት እርዳታ ወደ ከተሞቹ እንዲያልፍ ባለፈው ሳምንት ነው የፈቀደው። እርዳታ የጫኑት ተሽከርካሪዎች ወደ አካባቢው ተቃ ርበናል ብለው ከማስታወቃቸው በስተቀር እርዳታው ከተሞቹ ደርሰዋል ያሉት ነገር የለም።